ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጆ ባይደን የ2020 የዲሞክራት ፓርቲ ፕሬዚደንታዊ እጩነታቸውን በልዩ ስነ ስርዓት በይፋ ተቀበሉ። አውስትሬሊያ የሀገር ውስጥ ወሰኖቿንና ዓለም አቀፍ ድንበሮቿን እንድትከፍት ግፊት እየተደረገ ነው። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጆ ባይደን የ2020 የዲሞክራት ፓርቲ ፕሬዚደንታዊ እጩነታቸውን በልዩ ስነ ስርዓት በይፋ ተቀበሉ። ባይደን በፕሬዝደንታዊ እጩነት ቅበላ ንግግራቸው ወቅት እስቲ እኔና እናንተ በእግዚአብሔር ስር እንደ አንድ ህዝብ ለአሜሪካ ባለን ፍቅር አንድ ሆነን አንዳችን ከአንዳችን በፍቅር ተሳስረን እንጀምር። ፍቅር ከጥላቻ የላቀ ኃይል ነው። ተስፋ ከፍርሃት በእጅጉ የበረታ ነው። ብርሃን ከጨለማ በጣሙን የጎላ ነው። ይህ ጊዜ የእኛ ነው። ይህ የእኛ ተልዕኮ ነው በማለት ለአሜሪካውያን የአንድነት የፍቅር ተስፋና ከጨለማ ወደ ብርሃን የመጓዝ ጥሪ አቅርበዋል። አክለውም ይህ ነው ድል የምነሳው ፍልሚያ፣ በአንድነት ድል አድራጊዎች እንሆናለን ሲሉም ቀስቃሽ መልእክታቸውን አስተልፈዋል። መጪው ሳምንት ሪፐብሊካን ፓርቲን ወክለው የሚወዳደሩት ፕሬዚዳንት ትራምፕ ተራ ይሆናል። ፕሬዚዳንታዊ ምርጫ የሚካሄደው በኖቬምበር ሶስት ነው አውስትሬሊያ የአገር ውስጥ ወሰኖቿንና ዓለም አቀፍ ድንበሮቿን እንድትከፍት ግፊት እየተደረገባት ነው። በዓለም አቀፍ በረራና ወደ አውስትሬሊያ መዝለቅ የሚችሉ መንገደኞች ቁጥር ላይ ገደብ በመጣሉ ሳቢያ 19 ሺህ ያህል አውስትሬሊያውያን ወደ አገራቸው መመለስ እየፈለጉ ባህር ማዶ ለመቆየት ግድ መሰኘታቸውን የውጭ ጉዳዮች ዲፓርትመንት አስታውቋል። የሁለት ቢሊዮን ዶላር ኪሳራ እንደደረሰበት ያስታወቀው ኳንታስ ዋና ስራ አስኪያጅ አለን ጆይስ ድንበሮችን አስመልክቶ ግልጽ የሆነ መመሪያ እንደሚሹ አሳስበዋል። የካምብራ አውሮፕላን ማረፊያ ዳይሬክተር ስቴፈን ባይሮን በበኩላቸው ከኦክቶበር አንድ ጀምሮ በ25 ፐርሰንት መጠን የአገር ውስጥ በረራዎች ፕላን ጽድቅ እንዲቸረው ጥሪ ሲያቀርቡ ይህ እቅድ ከሌለን ከኦክቶበር አንድ ጀምሮ እስከሚቀጥለው ዓመት አጋማሽ ድረስ የሚኖረን በረራ ዚሮ መሆኑን ልብ ሊባል ይገባል። ከኦክቶበር አንድ ጀምረን በ በአምስት ፐርሰንት መጠን መብረር ካልቻል ለሚቀጥሉት ዘጠኝ ወራት በረራዎች እንደሚዘጉ ማሰብ ይገባል፣ በማለት አስገንዝበዋል። በሌላም በኩል የአውስትሬሊያ ሐኪሞች ማህበር በኒው ሳውዝ ዌልስ፣ ኩዊንስላንድና ቪክቶሪያ ተዘግተው ያሉ ወሰኖች ለህሙማን ክፍት ሊሆኑ እንደሚገባ አሳስበዋል። ቪክቶሪያ ውስጥ የኮሮና ቫይረስ ወረርሽኝ መስፋፋት በየዕለቱ ማሽቆልቆል እያሳየ ነው። በዛሬ ዕለት ዓርብ፣ 179 ሰዎች በቫይረሱ ተይዘዋል፣ 9 ሰዎች ህይወታቸውን አጥተዋል። ቪክቶሪያ ውስጥ ረቡዕ ዕለት በቫይረሱ ተጠቅተው የነበሩ ሰዎች 216 ሲሆኑ ትናንት ሐሙስ 240 ሰዎች ተይዘዋል። የዛሬው ወደ 179 መውረድን አስመልክተው የቪክቶሪያ ዋና ጤና ኃላፊ ፕሮፌሰር ብሬት ሳተን ሲናገሩ የቫይረሱ ያሽቆለቆለ መሄድ የመልካም ውጤት ምልክት ነው ብለዋል። በሌላም በኩል ኒው ሳውዝ ዌልስ ውስጥ አንድ ሰው በዛሬ ዕለት በኮሮና ቫይረስ ተይዟል። ጠቅላይ ሚኒስትር ስኮት ሞሪስን 171 ሚሊዮን ዶላርስ በተጨማሪ ለአረጋውያን መጦሪያ ቤቶች መመደቡን አስታወቁ። ተጨማሪ ድጎማው እንዲመደብ የተደረገውም የኮሮና ቫይረስን ለመቋቋም በብሔራዊ ካቢኔው አማካኝነት የፌዴራል አረጋውያን ክብካቤ አስቸኳይ ጊዜ ደራሽ ማዕከል ማቋቋሚያና መርጃ እንዲሆን ተብሎ ነው። የ171 ሚሊዮን ዶላርስ ተጨማሪ ድጎመው ከዚህ በፊት ከነበረው ለአረጋውያን ክብካቤ ከተመደበው ጋር ተዳምሮ በጀቱን 1 ቢሊዮን ዶላርስ አድርሶታል። የህዳሴ ግድብ ግንባታ ወጪ በተለያዩ ምክንያቶች ቀደም ሲል ከተመደበለት በጀት በላይ አሸቅቧለ። ከመነሻው የግድቡን ግንባታ ለማጠናቀቅ ይፈጃል ተብሎ የታሰበው 78.3 ቢሊዮን ብር ቢሆንም እስካሁን ግንባታው 120 ቢሊዮን ብር እንደፈጀና ግድቡን ሙሉ በሙሉ ለማጠናቀቅም 160 ሚሊዮን ብር እንደሚፈጅ የህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ አስታውቀዋል። የፕሮጀክቱ ስራ አስኪያጅ ይህን የገለጡት ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከህዳሴ ግድብ አመራሮችና ና አግባብ ካላቸው የፌዴራል መንግስቱ ከፍተኛ አመራሮች ጋር ውይይት ባደረጉበት ወቅት ነው። በውይይቱ ወቅት የግድቡ አጠቃላይ ግንባታ 78 በመቶ መድረሱን፣ የኤሌክትሮ ሜካኒካል ስራው 46.5 በመቶ እንዲሁም የሲቪል ክንዋኔው 88 ነጥብ 8 በመቶ መድረሱ ተገልጧል። ጠቅላይ ሚኒስትር አብይ ግድቡ በተያዘለት ዕቅድ ከተተገበረ በ2015 ለምረቃ እንደሚበቃ ጠቆመው። ታላቁ የህዳሴ ግድብ የነፃነት አርማችን ነው ሲሉም የግድቡን አገራዊ ተምሳሌነት ሉዓላዊነት አላዊነት አላብሰውታል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 25 ኢትዮጵያ ብር ከ68 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይቱን ቢያና ሰመልን ፐርስ፣ በመጠኑ ያካፋል። ዝቅተኛ 9 ከፍተኛ 20። አድላይድ ብራ ይሆናል። ዝቅተኛ 7 ከፍተኛ ስራ ሶስት ሜልበርን ያካፋል ዝቅተኛ ስድስት ከፍተኛ ስራ ሁለት ሆባርት ያካፋል ዝቅተኛ አራት ከፍተኛ ስራ ሁለት ካምብራ ብራ ይሆናል ዝቅተኛ ዜሮ ከፍተኛ ሰባት ሲድኒ በአብዛኛው ፀሐያማ ይሆናል ዝቅተኛ ስምንት ከፍተኛ ስራ ስድስት ብሪስበን ፀሐያማ ሆኖ ይውላል ዝቅተኛ አስራ ሁለት ከፍተኛ ሃያ ሶስት ዳርዊን ፀሐያማ ሆኖ ይላል። ዝቅተኛ ሃያ አንድ ከፍተኛ ሰላሳ ሶስት አዲስ አበባ ዜና ጎድጓዳማ ይሆናል። ዝቅተኛ 13 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ጆ ባይደን የ2020 የዲሞክራት ፓርቲ ፕሬዚደንታዊ እጩነታቸውን በልዩ ስነ ስርዓት በይፋ ተቀበሉ። አውስትሬሊያ የሀገር ውስጥ ወሰኖቿንና ዓለም አቀፍ ድንበሮቿን እንድትከፍት ግፊት እየተደረገ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።